ትንቢተ ሕዝቅኤል ምዕራፍ ሦስት እርሱም የሰው ልጅ ሆይ ያገኘኸውም ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትሁ፣ መጽሐፉንም አጐረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ። እንዲህም አለኝ የሰው ልጅ ሆይ ተነሥተህ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው። ወደ እስራኤል ቤት እንጂ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ሕዝብ አልተላክህምና፣ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ቃላቸውንም ታውቅ ዘንድ ወደማይቻልህ ሕዝብ አልላክሁህም። ወደ እነዚያስ ልኬህ ቢሆን ኖሮ በሰሙህ ነበር። ነገር ግን የእስራኤል ቤት ሁሉ የጠነከረ ግንባርና የደነደነ ልብ አላቸውና እኔንም መስማት እንቢ ብለዋልና የእስራኤል ቤት አንተን አይሰሙም። እነሆ ፊትህን በፊታቸው ግንባርህንም በግንባራቸው አጠንክሬአለሁ። ከቡላድ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠንክሬአለሁ። እነርሱ ዓመፀኛ ቤት ቢሆኑ አትፍራቸው፣ ከፊታቸውም የተነሣ አትደንግጥ። እርሱም የሰው ልጅ ሆይ የነገርሁህን ቃሌን ሁሉ በልብህ ተቀበል፣ በጆሮህም ስማ። ተነሥተህም ወደ ተማረኩ ወደ ወገንህ ልጆች ሂድ እነርሱም ቢሰሙ ወይም ባይሰሙ፣ ጌታ እግዚአብሔር እንዲህ ይላል ብለህ ንገራቸው አለኝ። መንፈስም አነሣኝ፣ በኋላዬም የእግዚአብሔር ክብር ከቦታው ይባረክ የሚል የጽኑ ንውጥውጥታ ድምፅ ሰማሁ። የአራቱም እንስሳ ክንፎች እርስ በርሳቸው ሲማቱ በአጠገባቸውም የመንኰራኵሮች ድምፅ የጽኑውን ንውጥውጥታ ድምፅ ሰማሁ። መንፈስ አንስቶ አስወገደኝ እኔም በምሬትና በመንፈስ ሙቀት ሄድሁ የእግዚአብሔርም እጅ በላይ በርትታ ነበር በቴል አቢብም ወዳሉ በኮብሮም ወንዝ አጠገብ ወደ ተቀመጡ ምርኮኞች መጣሁ በተቀመጡበትም ቦታ ተቀመጥሁ በዚያም ሰባት ቀን በድንጋጤ በመካከላቸው ተቀመጥሁ ከሰባቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኀጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው፣ ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኀጢአተኛው አስጠንቅቀህ ባትነግረው፣ ያ ኀጢአተኛ በኀጢአት ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን አንተ ኀጢአተኛውን ባታስጠነቅቅ፣ እርሱም ከኀጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድናሃል። ደግሞ ጻድቁ ከጽድቁ ተመልሶ ኃጢአት በሠራ ጊዜ እኔ በፊቱም እንቅፋትን ሳደርግ እርሱ ይሞታል፣ አንተም አላስጠነቀቅኸውምና በኃጢአቱ ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን ኃጢአት እንዳይሠራ ጻድቁን ብታስጠነቅቅ እርሱም ኃጢአት ባይሠራ ተጠንቅቆአልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን አድንሃል። በዚያም የእግዚአብሔር እጅ በእኔ ላይ ነበረች። እርሱም ተነሥተህ ወደ ቈላው ሂድ፣ በዚያም እናገርሃለሁ አለኝ። እኔም ተነሥቼ ወደ ቈላው ሄድሁ። እነሆም በኮቦር ወንዝ እንዳየሁት ክብር ያለ የእግዚአብሔር ክብር በዚያ ቆሞ ነበር። በግንባሬም ተደፋሁ። መንፈስም ገባብኝ፣ በእግሬም አቆመኝ። ተናገረኝም እንዲህም አለኝ ሂድ ገብተህ ቤትህን ዝጋ አንተም የሰው ልጅ ሆይ እነሆ ገመድ ያደርጉብሃል ያስሩህማል አንተም በመካከላቸው አትወጣም እኔም መላስህን ከትናጋህ ጋር አጣብቃታለሁ አንተም ዲዳ ትሆናለህ እነርሱም ዓመፀኛ ቤት ናቸውና የሚዘልፍህ ሰው አትሆንባቸውም ነገር ግን በተናገርሁ ጊዜ አፍህን እከፍታለሁ እነርሱም ዓመፀኛ ቤት ናቸውና አንተ ጌታ እግዚአብሔር እንዲህ ይላል፣ የሚሰማ ይስማ፣ የማይሰማም አይስማ ትላቸዋለህ።